ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማ ግዜር ነው። ጋቢና ቪኦኤ አስገባችሁ የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ለ30 ደቂቃ ከመስታወት አረጋው ጋር አብረናችሁ ጫፍ እንደርሳለን። ሰላም እንደምናመሻችሁ። በዛሬው ዝግጅት በእስራኤል የሚኖሩ ኤርትራውያን ስደተኞችን የተመለከቱ ዘገባዎች ይዘናል። ፕሬዚዳንት ኢሳያስ አፈወርቂ በዓለም ዙሪያ የሚታየው ፍልሰትና ስደት ሆን ተብሎ የተደረገ እያለ የፖለቲካ ሴራ ነው በማለት እስራኤል ዜጎቻቸውን ወደ ሶስተኛ ሀገር እንዳትልክና ካሳ እንድትከፍል ጠይቀዋል። ናይዚ ሁሉ ኣብ ልዕሊ ወረደ በደልን ተቆፋ ዕድልን ሓድሽ ሂወት ክጀምር ምእንቲ እቲ ዓውዲ ኮኑ ካሕሳ ክወሃቦ ክእል ኣለዎ። በስደተኞቹ ላይ ለደረሰባቸው በደልና ለተሰበረ እድላቸው አዲስ ህይወት ለመጀመር የሚያስችል የገንዘብ ካሳ ያስፈልጋቸዋል። በእኛ በኩል የቀረበው ሀሳብ ለአንድ ሰው ከ50 ሺ ዶላር የማያንስ ገንዘብ እንዲሰጣቸው ነው። በእስራኤል የሚኖሩ ኤርትራውያንስ በዚህ ጉዳይ ላይ ምን አይነት አስተያየት ይሰጣሉ? መጀመሪያ ነገር እኛ ኤርትራዊ እንጂ ኡጋንዳውያን፣ ሩዋንዳውያን አይደለንም። ወደ ኢትዮጵያውያን አይደለንም። ወደ ኢትዮጵያ ቢሉን ይሻለን ነበር። ለምንድን ነው ወደ ኡጋንዳ ሩዋንዳ የምንሄድ? ኤርትራ መሄድ ከተፈለገ ወደ ኤርትራ ነው የምንሄደው። ወደ ኤርትራ እንዳንሄድ ደግሞ ያው የያዘን ነገር አለ። እኛ የመጣ ነው በፖለቲካ ምክንያት ነው። ወደ ኢትዮጵያ ስንሻገር በሀገሪቱ የተከሰቱ የጸረ መንግስት ተቃውሞዎች በቱሪዝም ኢንዱስትሪው ያሳደረውን ተጽዕኖ እንመለከታለን። መንግስት ኢንዱስትሪው አድጓል ይላል፣ በስራው የተሰማሩት ደግሞ ቀመሩ ትክክል እንዳልሆነ ይናገራሉ። ለጉብኝት እንደመጡ የገለጹ ሰዎችን ቁጥር ወስደው ነው በአማካይ አንድ ጎብኚ ይቆያል ብለው ባሰሉት ሰባ ቀን ያባዙና ከዚያ በቀን ወደ 25 ብር ገደማ ቢያጠፋ ብለው ነው የሚያሰሉት። ብዙዎቹ አንድ ቀን አድረው የሚጓዙ ሊሆኑ ይችላሉ። ስለዚህ የተሰጡት አሃዞች የተሳሳቱ ናቸው። በሌላኛው ዘገባችን የፊታችን እሁድ የአፍሪካ መሪዎች በአዲስ አበባ ሲሰባሰቡ አብይ የውይይት ጉዳያቸው ከሆነው ከሙስና ባሻገር የዩናይትድ ስቴትሱ ፕሬዝደንት ዶናልድ ትራምፕ አፍሪካን የሚያንቋሽሽ ንግግራቸውን በተመለከተ አቋም ሊይዙ አቅደዋል። ሁሉንም ከዝግጅቶቻችን ታገኛላችሁ። ከጋቢና ቪኦኤ ጋር አብራችሁን ካድማስ ተሻገሩ። ዜና እናስቀድም። በሰሜን ምስራቃዊቱ የሊቢያ ከተማ ቤንጋዚ በሁለት ተሽከርካሪዎች ላይ የተጠመዱ ቦምቦች ፈንድተው ለሰላሳ ሶስት ሰዎች ህይወት መጥፋትና ሌሎች በርካቶች መቁሰል ምክንያት መሆናቸው ተገለጠ በትናንትና ዕለት የደረሱት መንትዮቹ የቦምብ ጥቃቶች የመጀመሪያው አልሳማኒ መንደር ከደረሰ ከ30 ደቂቃ በኋላ የፈነዳው ሌላ ቦምብ ደግሞ በጥቃቱ የተጎዱትን ለመታደግ ከስፍራው የደረሱ ፖሊስና የአደጋ ሰራተኞች ላይ የተነጣጠረ ቦምብ መሆኑ ተገልጧል ለጥቃቱ ፈጥኖ ኃላፊነት የወሰደው ወገን የለም በተባበሩት መንግስታት ድርጅት የሊቢያ ልዑክ የሲቪሊያን ወይም የሰላማዊ ሰዎች ላይ የተነጣጠረውን ይህን ጥቃት ዓለም አቀፋዊ የሰብአዊ ድንጋጌዎችን ሁሉ የተላለፈ ሲል በጥብቅ አውግዟል። በጽንፈኛ ኃይሎችና በሊቢያው የወታደራዊ አንጃ መሪ ፊልድ ማርሻል ሀሊፋ ሀፍታር ታማኝ ኃይሎች መካከል በተካሄዱ ውጊያዎች ለሶስት ዓመታት ያህል ያልተለያት በንጋዚ ባለፈው ዓመት ነው ነጻ ወጥታለች ሲሉ ሀፍታር ያወጁት። ለ ለዩናይትድ ስቴትስ መንግስት ስራ መዘጋት አንዱ ምክንያት ለመሆን የበቃውና የአነታራኪውን የኢሚግሬሽን ጉዳይ አስመልክቶ የዩናይትድ ስቴትስ ምክር ቤት አባላት የተለያዩ ሀሳቦችን እያንጸባረቁ ነው። በተቀናቃኝ የሪፐብሊካንና የዲሞክራት ፓርቲ የምክር ቤት አባላት መካከል ይህ የተባለው የልዩነት ሀሳብ የተሰማው ሁለቱ ወገኖች በጉዳዩ ሁነኛ መፍትሄ ለማምጣት ቃል በመግባት የመንግስት ስራ ዳግም እንዲጀምር በተደረገ ማግስት ነው። በስተ መጨረሻም የዩናይትድ ስቴትሱ የመከላከያ ሚኒስትር ጂም ማቲስ ሀገራቸው ከኢንዶኔዥያ ጋር ያላትን ወታደራዊ ትብብር ለማሳደግ ያላቸውን እቅድ አስታወቁ። ምን አይነት የትብብር ስራዎችን መስራት እንደሚችሉ የተሻለ ሀሳብ ያላቸው መሆኑንም ተናግረዋል። በሌላ በኩል የኢንዶኔዥያ ልዩ ኃይል በአሁኑ ወቅት ለስራ ጉብኝት ከዚያ ለሚገኙት የዩናይትድ ስቴትሱ የመከላከያ ሚኒስትር ጂም ማቲስ የተቀነባበረ የጸረ ሽብር መልሶ ማጥቃት ትርኢት አሳይቷል። ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሬ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማ ግዜርና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላቸዋለን ጋቢና ቪኦኤ ስ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በዓለም እየታየ ያለው የሰው ልጆች ፍልሰት ሆን ተብሎ እየተደረገ ያለ የፖለቲካ ሴራ ነው ብለው እንደሚያምኑና ጉዳዩን ለተባበሩት መንግስታት ድርጅት እንዲያጣራው ከዚህ ቀደም መጠየቃቸውን ተናገሩ። እስራኤል ኤርትራውያንና ሱዳናውያን ስደተኞችን ወደ ሶስተኛ ሀገር ለመመለስ ያላትን እቅድ ተቀባይነት የለውም ብለዋል። ኤርትራውያኑ ወደ ሀገራቸው የሚመለሱ ከሆነ ለደረሰባቸው በደልና ለተሰበረው ዕድላቸው አዲስ ሕይወት ለመመስረት የሚያስችል ለአንድ ሰው ከ50 ሺህ ዶላር የማያንስ የገንዘብ ካሳ እንዲሰጣቸው አስመራ ሀሳብ ማቅረቧንም አስረድተዋል። ሆኖም በኤርትራ የቀረበውን ሐሳብ በማጣጣል ስደተኞቹን ወደ ሌላ ሀገር ለማዛወር እየቀረበ ያለው ሀሳብ ምክንያታዊ እንዳልሆነ በመግለጽ ተቀባይነት የሌለው ነው ሲሉ ተቃውሞታል። ብርሃነ በረሀ ከአስመራ ዝርዝሩን አድርሶናል። ፕሬዚደንት ኢሳያስ አፈወርቂ ባለፈው ቅዳሜ ጥር 22 2018 ከሀገር ውስጥ ቴሌቪዥንና ሬዲዮ ጋር ባደረጉት ቃለ መጠይቅ በዓለም ላይ እየታየ ያለው የሰው ልጆች ፍልሰት ሆን ተብሎ እየተደረገ ያለ የፖለቲካ ሴራ እንደሆንና ጉዳዩን በጣም አሳሳቢ በመሆኑ የተባበሩት መንግስታት ድርጅት ምርመራ እንዲያደርግ በ2013 እንደ አውሮፓውያን አቆጣጠር በጊዜው ለነበሩት የማህበሩ ዋና ጸሐፊ ሚስተር ባንኪሙን አቤቱታቸውን በጽሑፍ እንዳቀረቡ ሆኖም ግን ጉዳዩ ተሸፋፍኖ እንዳለፈ ገልጠዋል። ፕሬዚዳንቱ በእስራኤል ስለሚገኙ የኤርትራ ስደተኞች ጉዳይ አስመልክቶ ሲናገሩ ስደተኞቹ ወደ አገራቸው የሚመለሱ ከሆነ ለደረሰባቸው በደልና ለተሰበረ እድላቸው አዲስ ህይወት ለመጀመር የሚያስችል የገንዘብ ካሳ እንዲሰጣቸው በኤርትራ በኩል የቀረበውን ሀሳብ በማጣጣል ስደተኞቹን ወደ ሌላ ሀገር ለማሸጋገር እየቀረበ ያለው ሀሳብ ምክንያታዊ እንዳልሆነና ተቀባይነት የሌለው ነው ሲሉ ተቃውሟቸውን ገልጠዋል። ናይዚ ሁሉ ኣብ ልዕሊ ወረደ በደልን ሂወት ክጅምር ምእንቲ ርትዓው ዝኾኑ ካሕሳ ክወሃቦ ክእል ኣለዎ ንዕና ገምጋም ዕ በስደተኞቹ ላይ ለደረሰባቸው በደልና ለተሰበረ ዕድላቸው አዲስ ህይወት ለመጀመር የሚያስችል የገንዘብ ካሳ ያስፈልጋቸዋል። በእኛ በኩል የቀረበው ሀሳብ ለአንድ ሰው ከ50 ሺህ ዶላር የማያንስ ገንዘብ እንዲሰጣቸው ነው። ጉዳዩ ግን ተዘግቶ ስደተኞቹ ወደ ሩዋንዳና ኡጋንዳ ነው የሚላኩት ተባለ። ከቅርብ ጊዜ ወዲህም እነዚህ ስደተኞች ሳይሆኑ ኤጀንቶች ናቸው። የሚቀበለን ሀገር ካለም ወደዛ እንልካቸዋለን ተባለ። እነዚህ እኮ ሰዎች ናቸው። በጎችንም እንኳን እንደዛ አትጥላቸውም። የትኛው ሀገር መንግስት ነው የዜጎቻችን ተጠያቂ ሆኖ ሊቀበላቸው የሚችለው? የዜና ወሬ ሳይሆን እነዚህ መንግስቶች ዜጎቻችንን በኃላፊነት ተቀብለው የሚያኖሯቸው ከሆነ በየትኛው ህግና ስርዓት ሊያደርጉት ይችላሉ? በየትኛው መብትስ እንደዛ ሊደረግ ይችላል? በመጨረሻ ይሄ ወዴት ነው የሚወስደን? ይህ የሃያ አንደኛው ክፍለ ዘመን ባርነት ማስተካከያ ሊደረግበት ይገባል። እኔ መንግስትን ጠልቸዋለሁ አልቀበልም ያለ እንደፈለገው ሊቀር ይችላል። በሰዎች የህይወት ዋጋ ግን እንዲህ አይነት የማላቀጥ ተግባር ሊደረግ አይገባም። ፕሬዚደንት ኢሳያስ አፈወርቂ የመኖሪያ ቤት ችግርን አስመልክተው ሲናገሩ የመኖሪያ ቤት ችግር በአጭር ጊዜ የሚፈታ ችግር እንዳልሆነ በመግለጽ ባለፈው አመት ቅድሚያ ተሰጥቶት የነበረው የመኖሪያ ቤት ግንባታ የመጀመር እቅድ እንደታሰበው በጊዜው ሊተገበር እንዳልቻለ ዋናዎቹ ምክንያቶች ደግሞ የህንፃ መሳሪያዎችና የባለሙያዎች እጥረት የማሽነሪና ሌሎች ለግንባታው የሚያስፈልጉ ጥሬ ነገሮች አለመሟላት እንደሆኑ ከዘረዘሩ በኋላ በዚህ ቢያዝ ነው። የ2018 ዓመት ግን ካለፉት አመታት ከታዩት ድክሞቶቻችን በመነሳት ችግሮቻችንን በመፍታት ግንባታውን ለማስጀመር የሚያስችል አንድ እንደ መነሻ የሚሆን እቅድ በማውጣት ግንባታው እንደሚጀመር አስረድተዋል። ፕሬዚደንት ኢሳያስ ከዚህም በተጨማሪ ማህበራዊ ፍትህን ለማንገስ በተለያዩ ሴክተሮች እየተሰሩ ስላሉ የልማት ስራዎች፣ የደሞዝ የማስተካከያ ጭማሪና የቁጠባ እድገቶችን በሚመለከት ሰፊ ማብራሪያ ሰጥተዋል። ብርሃኔ በርሄ ለአሜሪካ ድምፅ ከአስመራ ናፍቲ Hello, Jujiga. Hello, Godi. Hello, Gabri Dahar. Hello, Dagabur. Hello, Dabe. Hello, Shinni. Gabina, VOA. Gabina, Gabina, Gabina. What is the case in a Gabina, VOA. Gabina, Gabina, Gabina. A hundred more Bezraeli menor air travel in ተከስተ የማነ ከሰባት ዓመታት በፊት ሀገሩን ኤርትራን ለቆ የሊቢያ በርሃን አቋርጦ እስራኤል የገባው በፖለቲካ ስደት እንደሆነ ይናገራል። ተከስተ ስደት ሲጀምር እንዳሰበው ነገሮች ሁሉ እንዳልተሳኩለትም ይገልጻል። አሁን በእስራኤል ሆሎት የተባለ የስደተኞች ማቆያ ጣቢያ እሱ እንደሚለው እስር ቤት ከሌሎች ከአንድ ሺህ አምስት መቶ በላይ ሰዎች ጋር ይገኛል። ኤርትራውያንና ሱዳናውያን ስደተኞች ወደ መጡበት እንዲመለሱ ካልሆነ ወደ ሶስተኛ ሀገር እንደሚመለሱ ተነግሯቸዋል። ሩዋንዳ እና ዩጋንዳ ስደተኞቹን እንደሚቀበሉ ተገልጾ የሶስት ወር የጊዜ ገደብ ከተቀመጠ ይሄው አንድ ወር ተቆጥሯል። መስታወት አረጋው አነጋግረዋለች። እኛ ያለንበት ወይም እስር ቤት የሚባለው ፖሎት ነው። ፖሎት እና ሳሮኒም፣ ሳሮኒም መንቀሳቀስ የሌለበት እስር ቤት ነው። እሱ በትክክል እስር ቤት ነው። አትወጣም ምንም አትልም። ጨርሰህ እስከምትወጣ ያው አትወጣም። አሁን እናስራቸዋለን የሚሉም ያሉት ቦታ ሳሮን የሚባላል። እሱ መውጣት የለም ሆሎት የሚባለው ደግሞ ያው ክፍት እስር ቤት ነው የሚባለው በዚህ በሆሎት ውስጥ ሰባት አመታት የሚታሰርከው ወይስ ከዛ በፊት ትንሽ ጊዜ ሰጥተውሃል? ኖ አይደለም። አሁን በዚህ ሆሎት ለአንድ አመት ነው የሚፈቀደው። ከአንድ አመት በኋላ ትወጣለህ። ሆሎት ውስጥ ብዙ ስቃ ያለ ያው አመቱ ውስጥ ከምትቅያጡ ብዙ ብዙ ብዙ ብዙ ነገሮች አሉ። እኛ የኢኮኖሚ ችግር ነው ያለብን እንጂ የፖለቲካ ችግር የለንም ብላችሁ ተናገሩ ነው እንግዲህ፣ በግድ ነው። እንደዛ ብለህ ከተናገርክ ደግሞ ወደ ፈለጉበት ቦታ የመጣልና የመወርወር እንትን አላቸው። ላይ በጣም ትንሽ ጠንከር ይላሉ። ከሌላ ሀገር እና እንደዛ በሉ ነው ኢኮኖሚ ችግር ደግሞ ስድስት አራት አመት ይበቃል። የያዛችሁን ይዛችሁ ያው ሀገራችሁ ተመለሱ ነው የሚመጣው። ቪዛውን ያባላሽውታል። መስራት አልችልም። ያው እንግዲህ መስራት ማችል ከሆነ ከአመት በኋላ ደግሞ ያው መስራት አይፈቀድለትም የሚባለውን ቪዛ ይሰጠኛል ማለት ነው። ያው እንደ ድሮ ማለት ነው። ተሰጠኝ እኖራለሁ። ያው በአመት በአመት፣ በስድስት ወር፣ በአራት ወር፣ በአምስት ወር አዲስ አዲስ ህግ ነው የሚያወጡት ለኛ። ቪዛ ልታሳድስ እዛ ማሳደሻ ቪዛ ልታሳድስ ስትሄድ የአንድ ወር ጊዜ ይሰጠሃል። የሚቀጥለው ወር ስትመጣ እቃህን ሰብስበህ ተዘጋጅተህ ቆይ፣ ሆሎት ትገባለህ ይለዋል። ከዛ በኋላ ለምን የሚባለው ጥያቄ አያስፈልግም። ለምን የሚባል ካልክ እኛ ምናውቀው ነገር የለም መንግስት ነው እንደዛ ያሉ በሽ ብለህ ትሄዳለህ። ያው ቢዛ ይባላሻል። የሆሎት ማስገቢያ ወረቀት ይሰጠሃል። ነጭ ወረቀት ይሰጠሃል። እሱን ይዘህ ሆሎት ትሄዳለህ። ሆሎት ሄደህ አንድ አመት ትታሰራለህ። ከአንድ አመት በኋላ ያው ቅድም እንዳል ትመለሳለህ። ተመልሰ ደግሞ ተመልሰ የት ነው የምትመለሰው? ቆይ አሁን አንተ ያንተ ኑሮ ንገረኝ። አሁን ሰባት አመት ነው እስራኤል ሀገር የኖርከው። ሆሎት ደግሞ የሚያስራው አንድ አመት ነው። ሌሎቹን፣ ቀሪዎቹን አመት የት ነው ያሳለፍከው? እንዴት ኖርክ? እስራኤል ሀገር መጀመሪያ አምስት አመት ኖርኩኝ። የት ኖርክ? ያው ቢዝ እዚህ ስራ ውስጥ ክፍት እስራኤል ለማንም ሰው ማለት ነው ቪዛ የሚለው ሊሰራ አይችልም፣ አይፈቀድለትም ይላል። ግን አሰሪዎች ያሰሯዋል። ያው እንግዲህ እኛ በስራ ላይ ትንሽ ተፈላጊዎች ነን። በዛ ምክንያት ያሰሩናል። ወረቀታችን መስራት አይፈቀድለትም እያለ እያለ እነሱ ግን ስራቸው ስለሚያስፈልጋቸው ያሰሩናል። እንደዛ ስሰራ ስሰራ ስሰራ ቆየውኝ አምስት አመት። ከአምስት አመት በኋላ ሆሎት ግባ ተባልኩኝ ሆሎት ጨርሼ ደግሞ አሁን ያው ሁሉም እንትንትን እንደሚለው እወጣለሁ። ለማንም ሰው እንደዛ ነው ና ያልኩት። ሁሉም ሰው እንደዛ ነው የሚሆነው። አሁን ሆሎት ውስጥ ያላችሁት ኤርትራውያን ናችሁ እንደሚበዛው? የሚበዛው ቁጥር ማን ነው? ኢትዮጵያዊ ነው ወይስ ኤርትራዊ? የሌላ ሀገር የአፍሪካ ሀገር ዜጎችም አሉ። ምን ያህል ትሆናላችሁ አላችሁ? ውስጥ ይግለጽልኝ። በአጠቃላይ ሆሎት የሚይዘው ወደ ሶስት ሺህ አምስት መቶ አራት ሺህ ገደማ ነው የሚይዘው። አሁን ያለው ትንሽ ቁጥር ነው። ባለፈው ዓመት የዛሬ የሁለት ሶስት ዓመት ብዙ ቁጥር ነበር። መጀመሪያ የገቡ ወደ ሶስት ሺ አምስት መቶ ወደ አራት ሺህ ገደማ ነበሩ። አሁን ግን ብዙ አይደለም። አሁን ያለው ወደ ሺ ሺ አምስት መቶ እንደዛም ቢሆን ነው ያለው። ኤርትራዊና ሱዳናውያን ብቻ ናቸው የሚገቡ። ኢትዮጵያዊ አይገባም። ብዙ ስደተኞች አሉ፣ እነሱ አይገቡም። ለእኛና ለሱዳን ማን ነው ለኤርትራና ለሱዳን ያን ለሱዳን አሁ ሳውት ሱዳን ብቻ ነው የሚመለከተው። አሁን ያላችሁበት ሁኔታ ምንድን ነው ማለት? ከሀገር ውጡ ብለዋችኋል የተወሰነ ገንዘብም ለመስጠት አስቧል የእስራኤል መንግስት ይመስለኛል። እስቲ አንተ ገለጽ አድርገህ ንገረን። አዲስ ነገር አደለም ለእኛ ወደ የኡጋንዳና ሩዋንዳ ወደ ሀገራችሁ ተመለሱ መባል፣ ወረቀት ማበላሸቱ፣ በየጎደናው አፈሳ ማድረግ አራት አመት ሙሉ እንደዚህ ነው ያለፍነው። ግን ከአመት አመት እየባሰ እየጠነከረ፣ እየባሰ እየጠነከረ፣ እየባሰ እየጠነከረ፣ አሁን ባለንበት ደረጃ በጣም አስከፊ፣ በጣም መስራት እስከማንችል ድረስ ነው የደረሱ ነው። አሰሪዎቹ ሁሉም ማሰራት እንደሌለባቸው ነግረዋቸው እየቀጧቸው ምናምን ነገር እንደዛ ነው ያለ። ትላንትና ሰላማዊ ሰልፍ አድርገን ነበር። መጀመሪያ ነገር እኛ ኤርትራዊ እንጂ ኡጋንዳውያን ሩዋንዳውያን አይደለንም፣ ወይ ኢትዮጵያውያን አይደለንም። ወደ ኢትዮጵያ ቢሉን ይሻለን ነበር። ኢትዮጵያ ሁሉም ሰው ኢትዮጵያ ይሻለዋል። ኡጋንዳ የማናውቀው ሀገር፣ ሩዋንዳ የማናውቀው ሀገር። እንዴት ነው እኛ ወደዛ የምንሄደው? ለምንድን ነው ወደ ኡጋንዳ ሩዋንዳ የምንሄደው? ኤርትራ ምን መሄድ ከተፈለገ ወደ ኤርትራ ነው የምንሄደው። ወደ ኡጋንዳ ሩዋንዳ እንሄድም። ወደ ኤርትራ እንዳንሄድ ደግሞ ያው የያዘን ነገር አለ። እኛ የመጣ ነው በፖለቲካ ምክንያት ነው እና የፖለቲካ ጥገኝነት ጠይቀናል። ያለ ነው እንዴት ነው ወደዛ ሂዱ የምትሉኝ? ብለን ምንም ሁሌም የምንከራከረው እንግዲህ። ትላንትና የነበረው ያን የሚያሰማ ነው። ጓንዳ ኤምባሲ ላይ ሄደን ያሰማ ነው። መፈክሩም ይሄ የተባለውን ነገር ማቆም አለበት ብለን ነበር ትላንትና። ያው ሰልፊ ያደረግ ነው። ሁሌም ደዛ ነው። መቼ ነው ትሄዳላችሁ? የተባለው በዚህ ሶስት ወር ነው የተባለው መጀመሪያ መግለጫው ሲወጣም በሶስተኛ ወር ነው የሚባለው ያው ከአሁን ጀምሮ በዚህ ሶስት ወር ውስጥ ወደ ኡጋንዳና ሩዋንዳ ካልሆነ ደግሞ ወደ ሳሮኒ ምን ሊታሰሩ ነው የሚለው። ህዱ ጊዜው አልደረሰም ያለው ምን እንደሚያደርጉ ያው እንግዲህ እናያዋለን። እንደሱ ካሉ ምን ያህል ጊዜ ሆነ? ወር ሆኖታል። ስለዚህ ስንት ናችሁ አሁን ሆሎት ውስጥ ያላችሁት? ወንዶች ብቻ ወደ ሺህ አምስት መቶ ወደ ሁለት ሺህ ገደማ። ግን ይወጣሉ፣ ይገባሉ፣ ይወጣሉ፣ ይገባሉ። ኤርትራውያን ብቻ ይጨምራል በጠቅላላ ሱዳንና ሱዳናውያን ና እናንተ ኤርትራውያን። ስለዚህ አሁን ምንድን ነው የምትጠብቁት? ሰላማዊ ሰልፍ አድርገናል ብለኛል ትላንትና። ሌላስ እንደው መብታችሁ እንዲከበር ምን አድርጋችኋል? መብታችን እንዲከበር የምንጥረው ነገር አለ። የምንጥረው ምንድን ነው? ህዝባዊ ኮሚቴ ኮሚቴ ምናምን መርጠናል። አሁን ህዝቡን የሚወክል እና እኛን የሚከራከሩልን ወንድሞቻችን ማለት ነው። ጠበቃ ምናምን አርግ የሚከረከር እንደዛ አርገናል ያለ ነው። አሁን በኋላ ነው ሚንዳው የሚጀምሩት ስራቸው። ግን መደረግ አለበት የተባለውን ነገር እሱም አርገናል ያለ ነው። ያው ከዚ ሀገር ፍቃድ ከአሁን በኋላ እናየዋለን፣ ምን ላይ እንደሚደርስ ምን እንደሚያደረጉ እናየዋለን። ማስተላለፍ የምትፈልገው መልእክት ካለ ንገረኝ። ማስተላልፈው ነገር በሁሉም ሀገር ያሉት በሁሉም በመላ ዓለም ያሉት ዜጎች የኤርትራውያን ሆኑ የኢትዮጵያውያን ሆኑ እኛ የምናሳልፈው ያለነው ችግሮችን ተገቢ እንዳልሆነ የእስራኤል መንግስት ጥሩ እያደረገ እንዳልሆነ እና በያሉበት ጨዋታቸውን እንዲያሰሙልን በመላ ዓለም ላይ ያሉት እስራኤዋን ጨዋታቸውን እንዲያሰሙልን በዚህ አጋጣሚ ጥሬ ነው አስተላልፋለሁ። በጣም ነው የማመሰግነው። አመሰግናለሁ። ተከስ shall <tries> የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ቀጣዩ የጋቢና ዝግጅት ደግሞ የኢትዮጵያን ቱሪዝም ኢንዱስትሪ የተመለከተ ዘገባ ነው። የባህልና ቱሪዝም ሚኒስቴር ባለስልጣናት ለህዝብ ተወካዮች ምክር ቤት የቱሪዝም ኢንዱስትሪው እድገት ማሳየቱንና ባለፉት ስድስት ወራት ብቻ 1.8 ቢሊዮን ዶላርስ መገኘቱን አስረድተዋል። የአስጎብኝ ድርጅቶችና ሆቴሎች በሀገሪቱ የተከሰቱ የጸጥታ ችግሮችና የመሰረተ ልማት ፈተናዎች ገቢያቸው እንደቀነሱ ያስረዳሉ። ሄኖክስን ማስጌር ዝርዝሩን ይዟል። የኢትዮጵያ ባህልና ቱሪዝም ባለስልጣናት ባለፉት ስድስት ወራት ብቻ ወደ ግማሽ ሚሊዮን የሚጠጉት ቱሪስቶች ኢትዮጵያን ጎብኝተዋል ይላሉ። በአጠቃላይ 1.8 ቢሊዮን ዶላርስ ተገኝተዋል ሲሉ ለህዝብ ተወካዮች ምክር ቤት አስረድተዋል። ባለስልጣናቱ ይህንን የሥራ አፈጻጸም ሪፖርት ሲያቀርቡ በዚህ ዓመት መጨረሻ ኢትዮጵያ ከቱሪዝም 4.2 ቢሊዮን ዶላርስ እንደምታገኝ ይጠብቃሉ። ኢንዱስትሪው እያበበ ነው ሲሉ መልካም ገጽታ ያለው ስዕል አሳይተዋል። ባለፈው ዓመትም እንደዚሁ ከ3 ቢሊዮን ዶላርስ በላይ ተገኝቷል የሚል ዘገባም ቀርቧል። ይህ ሁሉ አሃዝ የተመዘገበው ኢትዮጵያ ባለፉት ሁለት ዓመታት የከፋ የጸረ መንግሥት ተቃውሞ እያናወጣትና የጸጥታ ጥበቃው አሳሳቢ ደረጃ ላይ በነበረበት፣ በርካታ ሰዎች በሞቱበትና ንብረት በወደመበት ወቅት ነው ሀገሪቱም በአስቸኳይ ጊዜ አዋጅ ስትተዳደርና የውጭ መንግስታት በበኩላቸው ዜጎቻቸው ወደ ኢትዮጵያ የሚያደርጓቸውን ጉዞዎች በጉዞ ማስጠንቀቂያ መስፈርቶች እንዲያደርጉ ቢችሉ እንዲያስተላልፉ ሲመክሩ በነበረበት ወቅት ነው። የሪፖርተር ጋዜጣ የንግድና ምጣኔ ሀብት ከፍተኛ አዘጋጅ ብርሃኑ ፈቃደ ሁኔታው እንዴት እንደተሰላ ሲያስረዳ እንግዲህ እንደምታውቀው በዋናነት የቱሪዝም ከፍተኛ ቱሪስቶች የሚስተናገዱበት ወቅት የሚባለው ከዚህ ከጥር ወር ጀምሮ ያለው ጊዜ ነው። ከዛ በፊት ያለው በተለይ ከመስከረም ወር በፊት ጀምሮ ያለው ጊዜ ዝቅተኛ የቱሪስት ቁጥር የሚስተናገድበት ወይም ብዙም ቱሪስት የማይመጣበት ጊዜ ተብሎ ይወሰዳል። ይህ ወለሳለም እንግዲህ በመጀመሪያውና በሁለተኛ ሩብ አመት የተመዘገበው ውጤት ላቅ ያለ ነው ብለው ይህንን ለፓርላማ አባላት ሲናገሩ እንግዲህ አድምጠናል። የተደበላለቁ ነገሮች አሉት። ማለት በእርግጠኝነት ቱሪስቱ የሚመጣበት መጠን ቁጥሩንና እዚህ ሀገር በቆይታው ያጠፋዋል ተብሎ የሚታሰበው የገንዘብ ዝቅተኛ የገንዘብ መጠን አለ። ይህና የመጣው ቱሪስቱ ቁጥር አባስ በስታ አስቀምጠው ከሚገለጸው በመንግስት ከሚገለጸው ቁጥር ጋር ትንሽ የሚራራቅ አሀዝ ታገኛለን። ግን በሌላ አንጻር ደግሞ ምን አለ በቱሪዝም ዘርፍ ውስጥ የኢትዮጵያ አየር መንገድ ገቢም አብሮ የሚጠቀስ በመሆኑ ይህ ነው እንግዲህ አንዳንድ ጊዜ ቁጥሩን በጣም ከሚጠበቀው በለ- አጋኖት እንደሆነ የሚታሰበው። ስለዚህ የቱሪዝም ገቢ የሚሰላባቸው ዘዴዎች ትንሽ መም ኢንቨስቲጌት ማድረግ ወይም እንደዚህ መከታተልና መረዳት ያለብን ይመስለናል። ምክንያቱም የኢትዮጵያ አየር መንገድ ገቢ በተለይ ከትራንዚተሮች ከሚያጓጉዛቸው ሰዎች የሚገኘው ገቢ፣ የቲኬት ገቢ፣ የተሳፋሪዎች ቲኬት እንደዚህ የካርጎ ገቢ እንደዚህ የመሳሰሉ በርካታ ገቢዎች ስላሉ ስፔሲፊካሊ የኢትዮጵያ አየር መንገድ ገቢና የቱሪዝም ሀገሪቱን ለመጎብኘት ለመዝናናት በሀገሪቱ የተለያዩ ቅርሶችን ተዘዋውረው ለማየት እና ለስብሰባ የሚመጡ ሰዎች በትክክልም እዚህ ሀገር ውስጥ በቆዩባቸው ጊዜያት በነበራቸው ቆይታ ያጠፉትን የገንዘብ መጠን ቀምረህ ስታስቀምጠው በጣም የተጋነነ ቁጥር በተለይ የኢትዮጵያ አየር መንገድና የቱሪስቶቹ በኢትዮጵያ የነበራቸው ቆይታ ተዳምሮ ሲመጣ ከፍተኛ ቁጥር ሊሰጥ እንደሚችል የታመነ ነው። ከዚህ አኳያ አሻሚነት ያለው የገቢ መጠን ሲገለጽ የምንሰማው ከዚህ አኳያ ይመስለኛል። በኢትዮጵያ ከአስራ ዘጠኝ ስልሳዎቹ ጀምሮ የጉብኝት ስራ ላይ የተሰማሩት ቶኒ ሂኪ ኢትዮጵያን ኳድራንት የተባለ ድርጅት ይመራሉ። በመንግስቱ የሚሰጠው አሀዝ እና በስራቸው የሚመለከቱት የጎብኚ ቁጥርና ገቢ አይቀራረብም። ለጉብኝት እንደመጡ የገለጹ ሰዎችን ቁጥር ወስደው ነው በአማካይ አንድ ጎብኚ ይቆያል ብለው ባሰሉት ሰባት ቀን ያባዙና ከዚያ በቀን ወደ 25 ብር ገደማ ቢያጠፋ ብለው ነው የሚያሰሉት። ብዙዎቹ አንድ ቀን አድረው የሚጓዙ ሊሆኑ ይችላሉ። ስለዚህ የተሰጡት አሃዞች የተሳሳቱ ናቸው። የቱሪዝም ኢንዱስትሪውን ለማሳደግ አስተማማኝ አሃዞችና መረጃዎች አስፈላጊ መሆናቸውን ሂኬ ያስረዳሉ። ሆኖም የባህልና ቱሪዝም ሚኒስቴር ይህንን አሃዝ ሲያጋንን መታየቱ በላሊበላ የተመዘገበው የጎብኚ ቁጥርን በመመልከት ሁኔታውን በግልጽ መረዳት ይችላል ሲሉ ይናገራሉ። ጋዜጠኛው ብርሃኑ ፈቃደ የተለያዩ የሆቴልና ቱሪዝም ሰራተኞችን አነጋግሮ ይህንኑ መረጃ እንደተረዳ ይገልጻል። የአስጎብኚዎች ድርጅት ብቻም ሳይሆን በተለይ ባለፈው ዓመት በነበረው ግርግር ምክንያት አሁን እንኳን ጋብ ብለዋል፣ ሰዎችም እየመጡልና የሚል መግለጫ ይሰጣሉ። ግን እኛ ያነጋገርናቸው ሰዎች ደግሞ በአንጻሩ የተለየ ምልከታ አላቸው። ለምሳሌ ላሊበላ በአመት ከሰማኒያ ሺህ በላይ ጎብኚዎች እንዳሉት ይታሰባል። ማለት አሃዞች ይህንን ይናገራሉ። በአሁኑ ወቅት ግን ይህ ቁጥር እየወረደ እስከ አርባ ሺህ ሰላሳ ሺህ ድረስ እንደሆነ ነው የሚያነጋገር ናቸው። የአስጎብኚ ድርጅት ያላቸው ሰዎች የገለጹት። በአንዳንድ ቦታ ደግሞ ከሚታሰበው በላይ ከፍተኛ ቁጥር አለ የሚል መረጃም ከባህልና ቱሪዝም ሚኒስቴር እና ከአንዳንዶቹ የአካባቢ አስጎብኚዎች በኢትዮጵያ ለበርካታ ዓመታት በአስጎብኝነት የሠሩት ቶኒ ሂኪ ከምንም በላይ የኢትዮጵያ የቱሪዝም ኢንዱስትሪ ያለበት ፈተና የሆቴልና መስተንግዶ አገልግሎቶች እንደዚሁም ለኢትዮጵያውያን በቂ የሥራ ዕድል አለመፍጠሩ ነው ይላሉ። መንግስቱ መሠረተ ልማትን በስፋት እየገነባ ይገኛል። መንገዶች፣ የአውሮፕላን ማረፊያዎችና የመሳሰሉት እየተስፋፉ ነው። በአንጻሩ ግን ደረጃውን የጠበቁ የእንግዳ ማረፊያዎች የሉም። በተለይ ከሌሎቹ የአፍሪካ ሀገሮች ጋር ስናነጻጽር የኢትዮጵያዊ ድክመት ይታይበታል። የኢትዮጵያ አየር መንገድ በጅንካ የአውሮፕላን በረራ መስመር አለው። በዚያች ከተማ ግን ደረጃውን የጠበቀ ሆቴል አንድ ብቻ ነው። ዘርፉ የግሉን ኢንቨስትመንትና በተሻሻለ ደግሞ የመንግሥት ፖሊሲና አመራርን የሚጠይቅ እንደሆነ በሥራው የተሰማሩ ያስረዳሉ። እያደመጣችሁ ያላችሁት ጋቢና ቪኦኤ ነው። ወደ መጨረሻው ዘገባችን የምናልፈው የፊታችን እሁድ የአፍሪካ መሪዎች በአዲስ አበባ ሲሰባሰቡ አብይ የውይይት ጉዳያቸው ከሆነው ሙስና ባሻገር የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አፍሪካን የሚያንቋሽሽ ንግግራቸውን በተመለከተም አቋም ሊይዙ አቅደዋል። ከመሪዎቹ ጉባኤ አስቀድሞ የአፍሪካ ሀገር አምባሳደሮች ረቂቅ የአቋም መግለጫቸውን ይፋ አድርገዋል። እስክንድር ፍሬው ዝርዝሩን ይዟል። ከኒውዮርክ እስከ አዲስ አበባ፣ ከተባበሩት መንግስታት እስከ አፍሪካ ህብረት፣ ዶናልድ ትራምፕ የአፍሪካ አገሮችን ለመግለጽ የተጠቀሙበት አነጋገር አስተያየት እየጋበዘ ነው። ትናንት ስብሰባ የጀመሩት በአፍሪካ ህብረት የአህጉሪቱ አምባሳደሮች ኮሚቴም ይህንኑ የትራምፕ አስተያየት የተመለከተ ረቂቅ የአቋም መግለጫ አዘጋጅቷል። በዚህም መሰረት ኮሚቴው የድሀ ድሀ የሆኑ የሚል እንድምታ ያለውን የዶናልድ ትራምፕ አገላለጽ አውግዘዋል። አገላለጹ አክብሮት የጎደለውና ተገቢ ያልሆነ ነው ብለዋል አምባሳደሮቹ። በአዲስ አበባ እየተካሄደ ያለው የአፍሪካ ህብረት አምባሳደሮች ስብሰባ ለውጭ ጉዳይ ሚኒስትሮቹ ብሎም ለመሪዎቹ ጉባኤ መንደርደሪያ ነው። በተለይ የፊታችን እሁድ የሚጀመረው የመሪዎቹ ጉባኤ ተመሳሳይ መልእክት የሚያስተላልፍ ጠንከር ያለ አቋም የሚያንጸባርቅ ከሆነ ሰፋ ያለ እንድምታ ይኖረዋል። የጉባኤያቸው ዋነኛ መልእክት በሙስና ላይ የሚካሄደውን ትግል ማሸነፍ የሚል ቢሆንም ይህንን የመሳሰሉ ወቅታዊ ጉዳዮችና የሀገሪቱ የጸጥታ ችግሮችም ትኩረት ሊያገኙ ይችላሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ الرحلة من غير أمان ما فيهاش حاجات تفرح الخب يملأ القلوب والخلق فيك تجرح እንግዲህ የዛሬው የጋቢና ጉዟችን በዚሁ ወደ መጠናቀቁ ነው። ሄኖክ ከላይ በሰማችኋቸው ዘገባዎች ላይ አስተያየቶቻቸውን ፌስቡክ አትቪ አማሪክ ላይ እንቀበላለን ስናስተናግዳቸው ያመሸ ነው። ሄኖክ ሰማ ጊዜር፣ እና እኔም መስታወት አድራጋው ነበር። ዝግጅታችንን በቴክኒክ የመራው ሞክቤል ያበሮ ነው። ከወንድማችን ፒታ ጋር በመሆን እንሰናበታለን። መልካም ምሽት። وهيب <applause> k ya bal y ltnin radioni sgal